የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ኅዳር 27 2015 ዓ ም ዝግጅታችን ጀመረ። ഏതുന്റെ പേപ്പേ തോൻ്റെ കേസിന്റെ ኪረሙና አንገር ጉቴ ወረዳዎች ውስጥ በተፈጸሙ ጥቃቶች በጣም ብዙ ሰዎች መገደላቸው ተገለጸ። ምስራቅ ወለጋ በኮማንድ ፖስት ስር እንዲተዳደር ሶስት የፖለቲካ ፓርቲዎች ጠይቀዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ፣ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል በምስልና ድምጽ ቅንብር አሸናፊና ግርማ ደገፋ እንዲሁም የምሽቱ ዋና አዘጋጅ ጽዮን ግርማ አብረውን ያመሻሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉን እንጋብዛለን። እስከ ምሽቱ አራት ሰዓት ድረስ አብረናችሁንን እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ይስጥልኝ ክብራትና ክብራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግዲህ ወሌ ነኝ። ከዩክሬን ወደ ኢትዮጵያ የተላከ 25 ሺህ ቶን ስንዴ ባለፈው ቅዳሜ በጅቡቲ ዶራሌ ወደብ ደርሷል ሲሉ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ አስታውቀዋል። ይህም በድርቅና ቸነፈር ለተጠቁ አገሮች ምግብ ለመላክ የሚደረገው ጥረት አካል ነው ብለዋል። በአዲስ አበባ የሚገኘው የዩክሬን ኤምባሲ 25 ሺህ ቶን የሚመዝነው ስንዴ በዓለም የምግብ ፕሮግራም በኩል ከሚላከው ውጪ መሆኑን ማረጋገጡን አሶሼትድ ፕሬስ ዘግቧል። ወደ ኢትዮጵያ የሚያምራ ሌላ 30 ሺህ ቶን የሚይዝ መርከብ በሚቀጥለው ሳምንት እንደሚነሳና ወደ ሶማሊያ የሚላክ ሌላ ሶስተኛ መርከብ ደግሞ 25 ሺህ ቶን ስንዴ እየተጫነበት እንደሆነ ኤምባሲው ገልጿል። ዩክሬንና ሌሎች ሸሪኮቿ የሆኑ ሀገሮች 150 ሚሊዮን ዶላር የሚያወጣ ስንዴ ወደ ኢትዮጵያ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ኮንጎ፣ ኬንያ እና የመን ለመላክ ከሳምንት በፊት ተስማምተው ነበር። ምግብ እንልካለን፣ ተስፋን እንልካለን ብለዋል። ዜሌንስኪ በትዊተር መልእክታቸው 25000 ቶን ስንዴ የያዘው መርከብ ጅቡቲ ዶራሌ ወደብ ሲደርስ የሚያሳይ ቪዲዮም ከመልእክታቸው ጋር አጋርተዋል። ዘሌንስኪ ባለፈው አርብ እንዳስታወቁት በመጪው የፈረንጆች ዓመት መጀመሪያ ላይ ስልሳ መርከቦች ለተጠቀሱት አካባቢዎች ጭነት ያደርሳሉ። አምስት የዝናብ ወቅቶች በተከታታይ ደረቅ ሆነው ካለፉ በኋላ በኢትዮጵያ፣ ሶማሊያ እና ኬንያ በሚሊዮን የሚቆጠሩ ሰዎች በቸነፈር ተመጥተዋል። በኢትዮጵያና ሶማሊያ የሚካሄዱ ግጭቶች ደግሞ ችግሩን አባብሰውታል። ከዩክሬን የተላከውን ስንዴ በተመለከተ ኢትዮጵያ እስካሁን ያለችው የለም። ተመድ ከዩክሬን ወደ ኢትዮጵያ ስንዴ የመላኩን ጥረት በተመለከተ ግን ባለፈው ነሐሴ ጠቅላይ ሚኒስትር አብይ አህመድ ሲናገሩ እንደ ተራብን አድርገው ለማቅረብ የሚያደርጉት ጥረት ነው ሲሉ መተቸታቸው ይታወሳል። የደቡብ አፍሪካው ገዢ ፓርቲ ኤንሲ በፕሬዝደንት ስሪል ራማፎሳ ላይ የቀረበውንና ከገጠር ቤታቸው ተሰረቀ የተባለውን ገንዘብ የተመለከተውን ክስ በፓርላማ መቀመጫ የያዙ አባላቱ ውድቅ እንዲያደርጉ ጠይቋል። ኤንሲ አቋሙን እንዳስታወቀ ወዲያውኑ ራማፎሳም የአገሪቱ ከፍተኛ ፍርድ ቤት ክሱን ውድቅ እንዲያደርግ ጠይቀዋል። በፓርላማ የተቋቋመ ገለልተኛ መርማሪ ቡድን ከራማፎሳ የገጠር መዝናኛ ቤት የተሰረቀ የተባለውን ግማሽ ሚሊዮን ዶላር የሚሆን ጥሬ ገንዘብ በታክስ ሪፖርት ላይ ያልታየና ምንጩ የማይታወቅ ነው በማለት ራማፎሳ የእምነት ማጉደል ሳይፈጽሙ አይቀርም፣ ስልጣን ሲረከቡ የገቡትን ቃለ መሐላም አልጠበቁም ሲል ቀርበው መልስ እንዲሰጡ ባለፈው ሳምንት ባወጣው ሪፖርት ጠይቆ ነበር። ፖል ማሻታይል የገዢው ኤንሲ ፓርቲ ዋና ገንዘብ ያጅ ናቸው። ፕሬዚደንቱ ሪፖርቱን በደንብ ተመልክተውታል። ነገ ፓርላማው ተሰብስቦ ለማጽደቅ የሚሞክር ከሆነ፣ በፓርላማው የሚገኙት የኤኤንሲ አባላት የተቃውሞ ድምፅ ይሰጣሉ። የራማፎሳ ተቃዋሚዎች ግን ፋርምጌት ብለው በሚጠሩት ክስ ምክንያት ስልጣን መልቀቅ አለባቸው የሚል ግፊት እያደረጉ ነው። በፓርላማው አፈ ጉባኤ የተቋቋመው አጣሪ ቡድን ግማሽ ሚሊዮን ዶላር ጥሬ ገንዘብ በራማፎሳ የገጠር ቤት በሶፋ ስር ከተደበቀበት መሰረቁን፣ ነገር ግን ፕሬዚደንቱ ክስተቱን ሪፖርት ሳያደርጉ ማለፋቸውን ባለፈው ሳምንት አስታውቋል። የገንዘቡ በቤታቸው ተገኘ መባል ሌብነትን ለመዋጋት ቃል ገብተው ስልጣን በያዙት ራማፎሳ ላይ ጥርጣሬን አስከትሏል። ራማፎሳ ውንጀላውን ያስተባብላሉ። እስካሁንም በወንጀል የጠየቃቸው የለም። የተሰረቀው ገንዘብም ሀያ ጎሾችን ለአንድ ሱዳናዊ ሸጠው ያገኙት እንደሆነ ይናገራሉ። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። ዩናይትድ ስቴትስ ሩዋንዳ የኤም 23 አማጽያንን መርዳቷን እንድታቆም መጠየቋን ተከትሎ የሩዋንዳው የውጭ ጉዳይ ሚኒስትር ዓለም አቀፉ ማኅበረሰብ በኮንጎ ያለውን ቀውስ እያባባሰው ነው ሲሉ ከሰዋል። የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባለፈው እሁድ የሩዋንዳውን ፕሬዚደንት ፖል ካጋሜን በስልክ አግኝተው በኮንጎ ላሉ አማጽያን የሚደረግ የውጭ እገዛ መቆም እንዳለበትና ይህም ሩዋንዳ ለኤም 23 የምትሰጠውን ድጋፍ እንደሚጨምር ነግረዋቸው ነበር። ሩዋንዳ ለኤም 23 ድጋፍ ትሰጫለሽ የሚለውን የአሜሪካ ክስ ደጋግማ አስተባብላለች። የተመድ ገለልተኛ ባለሙያዎችም ኪጋሊ ለኤም 23 ድጋፍ እንደምትሰጥ መረጃ እንዳላቸው ሲገልጹ ቆይተዋል። የሩዋንዳው የውጭ ጉዳይ ሚኒስትር ቪንሰንት ብሩታ ካጋሜ እና ብሊንከን መልካም ውይይት አድርገዋል፣ ችግሮችን በመረዳት ረገድ ግን ልዩነቶች እንዳሉ ነው ማለታቸውን የኤፍፒ ዜና ወኪል ዘግቧል። የዓለም አቀፉ ማኅበረሰብ የተንጋደደ አረዳድ በኮንጎ ያለውን ችግር እያባባሰ ነው ሲሉም አክለዋል። ባለፈው ሳምንት በኮንጎ ምስራቃዊ ክፍል 300 የሚሆኑ ሲቪሎች በኤም23 ተገድለዋል ስትል ኪንሻሳ ከሳለች። በቻድ የሚገኝ ፍርድ ቤት በ262 ሰዎች ላይ ከ2 እስከ 3 ዓመት እስራት በይኗል። ሰዎቹ ከአንድ ወር በፊት ሕይወትን በቀጠፈ የተቃውሞ ሰልፍ ላይ ተሳታፊ ነበሩ ተብሏል። 401 የሚሆኑ ሰዎች ከመዲናዋ ኢንጃሜና 600 ኪሎ ሜትር በሚርቅ እስር ቤት ለፍርድ መቅረባቸው ሲታወቅ ጠበቆቻቸው የፍርድ ሂደቱን ከሕዝብ ዓይን ለመደበቅ የተፈጸመ ነው በሚል በሂደቱ ላይ አልተገኙም። ተከሳሾቹ ባልተፈቀደ ስብሰባ ላይ በመሳተፍና በንብረት ውድመት ጥፋተኛ ተብለዋል። በመዲናዋ ኢንጃሚና እና በሌሎች ከተሞች የቻድን ወታደራዊ አገዛዝ በመቃወም ሰልፍ በወጡ ላይ ፖሊስ ተኩስ ሲከፍት አስር የጸጥታ አባላትን ጨምሮ አምሳ ሰዎችን ገድለዋል። በአፍሪካ ጠንካራ ዲሞክራሲ ካሏቸው ሀገራት አንዷ ተደርጋ የምትታየው ሴኔጋል በአገሪቱ አንድ ሴት የፓርላማ አባል በሌላ ወንድ አባል በምክር ቤት ውስጥ በጥፊ ከተመቱ በኋላ የዲሞክራሲ ባህላቸው ላይ ጠንካራ ጥያቄ አስከትሏል። ባለፈው ሐሙስ የተፈጠረው ክስተት በሶስት ወራት ውስጥ ለሁለተኛ ጊዜ መሆኑ ነው። በፍትህ ሚኒስቴር በጀት ላይ ክርክር በሚደረግበት ወቅት ተቃዋሚ የፓርላማ አባል ማስታ ሳምብ የመንግሥት ተወካዮን ኤሚ ዳየን በጥፊ ብለዋቸዋል። ግለሰቧ በአጸፋው ወንበር አንስተው ቢወረውሩም ሌላ የፓርላማ አባል ሆዳቸውን በእርግጫ ብሎ ጥሏቸዋል። ከዛም ወደ ሆስፒታል ተወስደዋል። ጠበቃቸው እንደሚሉት ኤሚ እርጉዝ ናቸው። ጽንሱን ሊያጡ ይችላሉ የሚልም ፍርሃት አለ። በሴቶች ላይ የሚደርስ ጥቃትን በተመለከተ አገር አቀፍ ዘመቻ በሚደረግበት ወቅት የተፈጸመ በመሆኑም ከፍተኛ ውግዘትን አስከትሏል ሲል ኤኤፍፒ ዘግቧል። በመጨረሻም አድማጮች፣ በዩናይትድ ስቴትስ ለህግ መወሰኛ ምክር ቤት መቀመጫ ድጋሚ ምርጫ የሚካሄድባት የጆርጂያ ግዛት ነዋሪዎች ድምፅ በመስጠት ላይ ናቸው። ባለፈው ወር በተደረገው ምርጫ አሸናፊው ሳይለይ ቀርቷል። የጆርጂያ ነዋሪዎች የዲሞክራቲክ ፓርቲ ወኪል የሆኑትን ራፋኤል ዋርኖክን ደግሞ በመምረጥ ወይም የቀድሞ ስፖርተኛ የነበሩትን የሪፐብሊካን ወኪል ሄርሸል ዎከርን አዲስ ወኪል ማድረግ በሚል ላይ ውሳኔ ይሰጣሉ። ባለፈው ምርጫ ዋርኖክ በ37,000 ድምፅ ቢመሩም ለማሸነፍ የሚያስፈልጋቸውን ድምፅ መጠን ሳያገኙ ቀርተዋል። በተደረገው የምርጡኝ ዘመቻ ከፍተኛ ገንዘብ ወጥቷል። ዋርኖክ ከ150 ሚሊዮን ዶላር ሲያወጡ፣ ሪፐብሊካኑ ዎከር ደግሞ 60 ሚሊዮን ዶላር አፍስሰዋል ሲል አሶሴትድ ፕሬስ ዘግቧል። ሁለቱም ተፎካካሪዎች ጥቁር አሜሪካውያን ሲሆኑ ሪፐብሊካኑ ዎከር የአሜሪካ እግር ኳስ በመጫወት መታወቃቸውን ተጠቅመው ለውድድር ቀርበዋል። ሁለት የቀድሞ የሴት ጓደኞቻቸውን ጽንስ ለማቋረጥ ገንዘብ ሰጥተዋል የሚል ክስ ይቀርብባቸዋል። ዎከር ዋርኖክን ለፕሬዚደንት ባይደን ፍጹም ታዛዥ ናቸው ሲሉ ይነቅፏቸዋል። በዚህ ምርጫ ዲሞክራቱ ካሸነፉ በሕግ መወሰኛው ምክር ቤት 51 ለ49 ዲሞክራቶች ይመሩታል ማለት ነው። ካልሆነ ግን አምሳ እኩል መቀመጫ ይኖራቸውና የአገሪቱ ምክትል ፕሬዝደንት ዴሞክራቲኳ ከማላ ሃሪስ የሕግ መወሰኛ ምክር ቤቱ ፕሬዝደንትን በመሆናቸው ባላቸው ገላግሌ ድምፅ ምክር ቤቱን ይቆጣጠሩታል። ክቡራትና ክቡራን ለምሽቱ የያዝነው ዜና በዚሁ ተጠቃልሏል። ከቀሪ ፕሮግራሞች ጋር አብራችሁን ቆዩ። መልካም ምሽት። እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19፣ 25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ ህዳር 27 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን እንድትሆኑ እንጋብዛለን። አሁን ወደ ቀዳሚው የአብይርስ ዘገባ እንለፍ። በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና አንገር ጉቴ ወረዳዎች ውስጥ ከህዳር ዘጠኝ ጀምሮ እየተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸውን ነዋሪዎች ለአሜሪካ ድምጽ ተናግረዋል። በህይወትና በአካል ላይ ስለደረሰው ጉዳት መጠን የተረጋገጡ ቁጥሮችን ማግኘት ግን አልተቻለም። የአማራ ብሔር ተወላጅ የሆኑ አስተያየት ሰጮች ለጥቃቶቹ የኦሮሚያ ልዩ ኃይልንና ኦነግ ሸኔ ያሉትን ታጣቂ ቡድን ተጠያቂ ሲያደርጉ የኦሮሞ ብሔር ተወላጆች በበኩላቸው ጽንፈኛና ፋኖ የሚሏቸውን ታጣቂዎች እያወነጀሉ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በዞኑ ያለው ሁኔታ እንዳሳሰበው እና መረጃ በማሰባሰብ ላይ መሆኑን ለአሜሪካ ድምጽ ገልጿል። የተለያዩ የፖለቲካ ፓርቲዎች መንግስት ጥቃቶቹን እንዲያስቆም እና የሰላማዊ ሰዎችን ደህንነት እንዲጠብቅ እየጠየቁ ነው። ከፌዴራል መንግስቱ እስካሁን የተባለ ነገር የለም። የአሜሪካ ድምፅም በርካታ ሙከራዎችን አድርጎ አልተሳካም። ገልሞ ዳዊትና አስቴር ምስጋናው ያጠናቀሩትን ሀብታሙ ስዩም ያቀርበዋል። አድማጮች፣ ይህ ዘገባ እየተሰናዳ ነው እንደደረሰን እንመለስበታለን። ወደ ተከታዩ ስናልፍ ደግሞ ኦሮሚያ ክልል ምስራቅ ወለጋ ዞን በኮማንድ ስር እንዲ እንዲተዳደርና አካባቢውንም የኢትዮጵያ መከላከያ ሰራዊት እንዲቆጣጠረው ሶስት የፖለቲካ ፓርቲዎች ጠይቀዋል። እናት ፓርቲ ኢሀፓና መኢአድ በጋራ በሰጡት መግለጫ በዞኑ ለበርካቶች ህልፈትና መፈናቀል ምክንያት የሆኑት ኃይሎች ለህግ እንዲቀርቡና መንግስት በአካባቢው እየተፈጸመ ስላለው ጥቃት በአስቸኳይ ለህዝብ ማብራሪያ እንዲሰጥ አሳስበዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በበኩሉ መንግስት የምስራቅ ወለጋውን ጨምሮ በኦሮሚያ ያለው አለመረጋጋት በውይይት ብቻ እንዲፈታ አሳስቧል። ኢዜማ በበኩሉ መፍትሄው ለግጭቱ መሰረታዊ ችግር የ ሆነውን የብሔር ፖለቲካን ማስወገድ ነው ሲል አስተያየት ሰጥቷል። ገብረ ሚካኤል ገብረ መድህን ዝርዝራለሁ። እናት ፓርቲ የሀፓና መኢአድ ዛሬ በጋራ በሰጡት መግለጫ በምስራቅ ወለጋ ዞን በኪረሙ በጊዳ አያናና በሃሮ አካባቢዎች በንጹሐን ላይ ተፈጸመ ባሏቸው ጥቃቶች በመቶዎች የሚቆጠሩ ሰዎች ለህልፈተ ህይወት ተዳርጓል። በሺዎች የሚገመቱ ተፈናቅለዋል። ከፍተኛ መጠን ያለው ሀብትና ንብረትም ወድመዋል። በአቶ ጌትነት ወርቁ የተነበበው መግለጫቸው ለእነዚህ ጥቃቶች ሁሉ ምክንያት የሆኑት ኃይሎች በሕግ እንዲጠየቁ፣ የግጭት አካባቢው በኮማንድ ፖስት ስር እንዲተዳደር፣ መንግስትም ስለ ጉዳዩ ለህዝብ ማብራሪያ እንዲሰጥ ጥሪ እናቀርባለን ይላል። በዚህ ዘግናኝ ጭፍጨፋ የተሳተፉ የትኛውም ኃይሎች በአስቸኳይ ለሕግ እንዲቀርቡ አበክረን እንጠይቃለን። ክልሉን የሚያስተዳድረው የኦሮሚያ ብሔራዊ ክልል መንግስት ብሎም ፌዴራል መንግስት እየሆነ ባለው ጉዳይ ዙሪያ ለኢትዮጵያ ህዝብ በአስቸኳይ እየተደረገ ባለው ጭፍጨፋ ዙሪያ ማብራሪያ እንዲሰጥ በጽኑ እንጠይቃለን። ዘላቂ ሰላም እስኪሰፍን ድረስ አካባቢው በኮማንድ ፖስት ስር እንዲተዳደር መከላከያም አካባቢውን እንዲቆጣጠር አበክረን እንጠይቃለን። የፓርቲዎቹ ተወካዮች በመግለጫው ዙሪያ ለጋዜጠኞች ማብራሪያ ሲሰጡ መንግስት የዜጎችን ሰላም ሰላምና ደህንነት የመጠበቅ ኃላፊነቱን እንዲወጣ አሳስበዋል። መጋቤ ብሉይ አብርሃም ሃይማኖት የኢህአፓ ተወካይ ናቸው። የኢትዮጵያ መንግስት የተሰጠውን ኃላፊነት እንዲወጣ እናሳስባለን። ህዝብ የሰጠው ኃላፊነት የህዝብን ደህንነት እንዲያስጠብቅ ዜጎች በአካባቢያቸው እንዳይገደሉ ያድርግ ማለት ነው። የቸገረውም ነገር ካለ መፍትሄ ህዝብ እጅ ስለሆነ ህዝብ መፍትሄ አለው። ስለዚህ በግልጽ ይናገር። የመኢአድ ተወካይ የሆኑት አቶ ማሙሸት አማረ በበኩላቸው በዚህ ግጭትና በመሰል አለመረጋጋቶች የተበደሉ ዜጎች ፍትህ ማግኘት አለባቸው፣ በሀገሪቱም ተጠያቂነት መስፈን አለበት ብለዋል። ይሄን ሁሉ ህዝብ ጨፍጭፎ ይሄን ሁሉ ሀገር አውድሞ ሀብትና ንብረትም አጥፍቶ መጨረሻው የሚሆነው የፖለቲካ ጨዋታው ምንድን ነው? ውይይት አይደለም፣ ንግግር አይደለም ሰላም መፍጠር አይደለም። ነገር ግን ሰላም በመፍጠር ውይይት በማረግና በመነጋገር ወይም በመደራደር ብቻ የህግ ተጠያቂነት የፍትህ ተጠያቂነት ሳይረጋገጥ ወንጀለኞች በሰሩት ለክ ሳይጠየቁ ዝም ብሎ አድበስብሶ በሚታለፍበት ጊዜ እንደዚህ ደግሞ ሌላ ጉልበተኛ ወጥቶ የሚችለውን ያህል ፈጽሞ አርጎ እንደገና ደግሞ ወደ ድርድር ይመጣል ማለት ነው። ሌላም ጊዜ ደግሞ እንደዚሁ ሌላው ደግሞ ጉልበት ያወጣና እንደሄን ነገር ይፈጽማል ማለት ነው። ስለዚህ ኢትዮጵያ ምን ሆነች? የጉልበተኞች ወንጀለኞች መወሸቂያ ድርድርና ንግግር ውይይትና እርቅ ደግሞ ምን ይሆናል? የነፍሰ ገዳዮች መደበቂያ ዋሻ ይሆናል ማለት ነው። ስለዚህ ምንድን ነው የሚሆነው? ፍትህ ለተጎዱ ለተደፈሩ፣ ለተገደሉ፣ አካላቸው ለጎደለ፣ ሀብትና ንብረታቸው ለወደመባቸው የመንግስትም የግልም ተቋማት ፍትህ ያስፈልገዋል። ፍትህ ቢቀርበው መጠየቅ ካልቻሉ፣ የህግ የበላይነት በአንድ ሀገር ውስጥ ካልተረጋገጠ፣ ኢትዮጵያ ምድር ላይ ሰላም ሊመጣ አይችልም። በምስራቅ ወለጋው ግጭት ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና ደግሞ የችግሩ መንስኤ ፖለቲካዊ ልዩነትን በድርድር አለመፍታት እንደሆነ ገልጸው በምስራቅ ወለጋ ብቻ ሳይሆን በኦሮሚያ ክልል ያለውን አለመረጋጋት ለመፍታት ውይይት አስፈላጊ እንደሆነ አመልክቷል። ፖለቲካዊ ችግሮችን ፖለቲካዊ በሆነ መንገድ በመደራደር በመነጋገር ከመገዳደል ፖለቲካ ወደ መደራደር ፖለቲካ በመምረት ችግሮችን መፍታት ያለበት መንግስት ነው በእኛ በበቂ ሁኔታ ያንን እያደረገ አይደለም። አሁንም ቢሆን በዛው መንገድ ሰፊ በሆነ የአንድ አካባቢ ብቻ ሳይሆን በሰፊ በሆነ የኦሮሚያ አካባቢ ሰፋፊ ችግሮች እየተፈጠሩ ነው። ስለዚህ ሁሉም እነዚህ ነገሮች በጥንቃቄ ማየቱም እና መንግስትንም ዝም ብሎ በጉልበት ያንን ይፈጣሉ ይሄ ሽብርተኛ ነው ያ ምንድን ነው እያለ አንዱም በሌላው ላይም የመጋጨት እድሎችንም የመክፈቱ ሁኔታ ቀዳዳ መዝጋት ያለበት የህዝብን ሰላማዊ ኑሮ መከላከል ያለበት መጠበቅ ያለበት በዋናነት መንግስት ነው። የኢዜማ ዋና ጸሐፊ አቶ አበበ አካሉም በምስራቅ ወለጋው ቀውስ ዙሪያ ፓርቲያቸው በዛሬ እለት መግለጫ መስጠቱን አስታውሰው የችግሩ ምንጭ የብሔር ፖለቲካ እንደሆነ ገልጿል። ዘላቂ መፍትሔውም ይህን አካሄድ ማስተካከል እንደሆነ ተናግረው ለችግሩ ጊዜያዊ መፍትሔ ለመስጠት ግን ችግሮች በሚፈጠሩበት አካባቢ ያለው ነዋሪ ምናልባት መደበኛ ሰራዊት በቦታው ላይ ለመላክ መንግስት የሚቸገር የሀይል እጥረት ካለበትም አካባቢ ላይ ያሉ ነዋሪዎች ራሳቸው በህጋዊ መልኩ ተደራጅተው ታጥቀው እና በደንብ በመንግስት ቁጥጥር ስር ሆነው ራሳቸውን የሚከላከሉበት ሜካኒዝም ቢፈጠር ጥሩ ነው። ምክንያቱም በየትኛውም ሀገር በየትኛውም አካባቢ የሚደረግ ነው። ኢትዮጵያውያንም እንደምናየው ድንበርን የሚጠብቀው የታጠቀው መደበኛ ሰራዊት ብቻ ሳይሆን ነዋሪውም ጭምር እንደሆነ ይታወቃል። ከጥንቱ ጀምሮና ይሄንን ይህንን በሰለጠነ መልኩ መምራት ይቻላል። ሀይል እስኪመጣ ድረስ ለጊዜው ራሳቸውን ከዚህ ጥቃት መከላከል ይችላሉ። ዜጎች በገፍ አይሞቱም። በዚህ ጉዳይ ዙሪያ ከመንግስት አስተያየት ለማግኘት ያደረግነው ሙከራ ለዛሬ አልተሳካም። ወደፊት ካገኘን ይዘን የምንቀርብ ይሆናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የማክሰኞ ምሽት ዝግጅታችንን ነው እየተከታተላችሁት ያላችሁት። ቀደም ሲል የአብይ ርስ ዘገባችንን ተከታትላችኋል። ወደ ትንታኔው መጽሔት እንለፍ። የመዕለ ከተማ ከዛሬ ምሽት ጀምሮ ከዋናው መስመር የኤሌክትሪክ ኃይል ሊያገኝ እንደሚችል የኢትዮጵያ የኤሌክትሪክ ኃይል ኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምጽ ተናግረዋል። ከአንድ ዓመት በላይ ለሆነ ጊዜ ከብሔራዊ የኃይል ቋት ተቋርጦ የቆየው የመዕለ ከተማና የአካባቢው በዛሬ ዕለት በተጠናቀቀ የኃይል መስመሮች የጥገና ስራ ከብሔራዊ የኃይል መቆጣጠሪያ ማዕከል ጋር መገናኘታቸውን ተናግረዋል። አቶ ሞገስ የተናገሩትን ጥቂቱን ሰምተን እንመለስ። ያው ጥገናው ተሰርቶ የነበረው በዚህ በወልዲያ መስመር እስከ አላማጣ ድረስ ብቻ ነው። ከአላማጣ በኋላ ግን ጥገና አልተሰራም ነበር። ስለዚህ ከአላማጣ መ ያለውን መስመር የመጠገን ስራ ዛሬ ተጠናቋል። እሱ ከተጠናቀቀ በኋላ እስከ መቀሌ ድረስ ያለው ከመሆን በኋላ መቀሌ ምንም ችግር ያልነበረበት መስመር በመሆኑ ከብሔራዊ ኃይል መቆጣጠሪያ ማዕከላችን ጋር ተቋርጦ የነበረው ግንኙነት ተገናኝቷል ማለት ነው። ስለዚህ አሁን መቀሌ ሙሉ በሙሉ ከዋናው የኃይል መስመር ኃይል ያገኛል። አዎ፣ ከዛሬ ማታ ጀምሮ። አድማጮች፣ አቶ ሞገስን ያነጋገራቸው ዘጋቢያችን ገብረ ሚካኤል ገብረ መድህን ነው። አድማጮች ዛሬ ከጥቂት ደቂቃዎች በፊት ኳታር እየተካሄደ ባለው የዓለም ዋንጫ ወደ ሩብ ፍጻሜ ለማለፍ ግጥሚያ ያደረጉት ሞሮኮና ስፔን በአፍሪካዊቷ ሞሮኮ አሸናፊነት ተጠናቋል። መደበኛው ዘጠና ደቂቃ ያለምንም ጎል ከተጠናቀቀ በኋላ በፍጹም ቅጣት ምት ነው ሞሮኮ አሸናፊ መሆኗን ያረጋገጠችው። በዚህ ወደ ተከታዩ ዘገባችን ስናልፍ ወደ ኬንያ ይወስደናል። ኬንያ ውስጥ በተጨናነቀው የዳዳብ የፍልሰተኞች መጠለያ ካምፕ ውስጥ የኩፍኝና የኮሌራ ወረርሽኝ ቢያንስ አምስት ሰዎችን ሲገድል ከአራት መቶ በላይ የሚሆኑትን ሕመምተኞች ማድረጉን የረድኤት ሰራተኞች ተናግረዋል። ወረርሽኙ የተከሰተው እስከ ዛሬ በሀገራቸው ትልቁ ነው የተባለውን ከባድ ድርቅ ለማምለጥ በሺዎች የሚቆጠሩ የሶማሊያ ፍልሰተኞች ወደ ካምፑ መድረሳቸው በተነገረበት በዚህ አመት ነው። ፍልሰተኞቹ ካምፑ ያለበትን ጥሪት አነስተኛ እንዲሆን አድርገውታል ተብሏል። በጁማ ማጅንጋ በሰሜን ምስራቅ ኬንያ ዳዳብ መጠለያ ካምፕ የተላከውን ዘገባ ደረጀ ደስታ እንደሚከተሉ ያቀርበዋል። ከሶማሊያ ፍልሰተኞች አንዷ ሻማስ አዳን ወንድ ልጇ አብዱላህ በህይወት በመኖሩ ታመሰግናለች። ይሁን እንጂ ታሪካቸው ከሟቾቹና በህይወት ከቀሩት መካከል አንደኛው ነው። እንደ ኤሮፓ አቆጣጠር በ2003 በአልሸባብ ታጣቂዎች በተተኮሰባት ጥይት ዘጠኝ ጊዜ የቆሰለች ስትሆን ባለፈው ግንቦት ወር ባለቤቷ በተቀበረ ፈንጂ ተገድሏል። በከፍተኛነቱ የተመዘገበው የሶማሊያ ድርቅ የሁለት ዓመት ሴት ልጇን ባለፈው ኅዳር በረሃብ እንድትሞት አድርጓል። ይህ በመሆኑም ነው ኬንያ ወደሚገኘው የዳዳብ ፍልሰተኞች ጣቢያ የመጣችው። ከዚያ ደግሞ የኮሌራና የኩፍኝ ወረርሽኝ የአራት ዓመት ሴት ልጇ ባለፈው ጥቅምት ነጠቃት። ኮሌራ ደግሞ ይኸው አሁን ድረስ እያገገመ የሚገኘው የአራት ዓመት ልጇ አብዱላሂን በሽተኛ አድርጎታል። እንዲህ ትላለች ሻማስ አዳን። በጣም የሚያሙ ትውስታዎችን ያሳድርብኛል። ባለቤቴ በመገደሉ መጥፎ ስሜት ነው የሚሰማኝ። ስለ ልጆቼ ሞት መጥፎ ስሜት ነው የሚሰማኝ። ስለ እነሱ መነጋገር አልችልም። የተባበሩት መንግስታት ድርጅት ካለፈው ጥቅምት ጀምሮ ያጋጠማቸውን ከፍተኛ ድርቅ በመሸሽ ኬንያ ውስጥ ወደ ተጨናነቀው የዳዳብ ፍልሰተኞች ጣቢያ ከመጡ ከ ስምንት መቶ ሺህ በላይ ከሆኑ የሶማሊያ ስደተኞች መካከል አዳን አንዷ መሆኗን ይገልጻል። በአቅራቢያው የሚገኘው ሀጋዴራ የዓለም አቀፍ ነፍሳድን ኮሚቴ የጤና ማዕከል ካለፈው ጥቅምት ጀምሮ ብቻውን ወደ ሦስት መቶ የሚጠጉ ለኮሌራ የተጋለጡ ህሙማንን ረድተዋል። አታኑስ ኮኘኒ የዓለም አቀፍ ነፍስ አድን ኮሚቴ እንዲህ ይላሉ። ይሁን እንጂ በቅርቡ ባጋጠመን የዝናብ እጥረት አሁን ካለው ወረርሽኝ ጋር ሁኔታው በጣም ከፍ ሊል ይችላል። ብዙዎቹ ህሙማን ህጻናት ሲሆኑ ከሶማሊያ ፈልሰው የመጡ እንደ ሶስት አመቱ ሕፃን ልጅ አድሃር አብዲ ቃድር አይነቶቹ ናቸው። የአብዲ ቃድር እናት እንዲህ ትላለች። ልጄ የሚሞት መስሎኝ ነበር፣ ነገር ግን እግዚአብሔርን አመሰግነዋለሁ እንዲያገግም የሚያግዘው መድኃኒት ተሰጥቶታል። ቪኦኤ በጤና ማዕከሉ የሚገኙትን ፊልም በሚያነሳበት ሰዓት በመካከለኛው ዕድሜ ላይ የሚገኝ አንድ ከእርዳታ ድርጅቱ ጋር ይሰራ የነበረ ፖሊስ ከውሃ ወለድ በሽታ ጋር በተያያዘ ህይወቱ ማለፉን አረጋግጧል። የኮሌራ ወረርሽኝ የተባባሰው ኩፍኝ በተከሰተበት ካምፕ ውስጥ ሲሆን ህጻናትን የሚያጠቃው ቫይረስ የሚተላለፈው በማስነጠስና በማሳል ነው ተብሏል። በሺዎች የሚቆጠሩ የሶማሊያ ፍልሰተኞች ድርቅን እየሸሹ ይመጣሉ ተብሎ ይጠበቃል። የረድኤት ቡድኖች እንደ ኮሌራ ያለው ተላላፊ ወረርሽኝ በመጠለያ ካምፑ የጤና አቅርቦት ላይ ችግር ሊፈጥር ይችላል ይላሉ። በብዙ ሰዎች ከተጣበበው ስፍራ አንጻር ቦታውን ለማስተካከል እንድናቅድ ካልተፈቀደልን ካምፑን ይበልጥ እናጨናንቀዋለን። ያ ማለት ደግሞ ሰዎች አንዳቸው በአንዳቸው ላይ ስለሚሆኑ እንደ እሳት ሰደድ ሊሰራጭ ይችላል። ስለዚህ እዚህ ጋር አደጋለ ሊሻሻል የሚችልበት ብቸኛው መንገድ የበለጠ ትኩረት መስጠት ነው። የጤና ባለሙያዎች በድርቁ የተነሳ ባልተመጣጠነ የምግብ እጥረትና ረሃብ የተጎዱ ሕፃናት ለበሽታው የበለጠ ተጠቂ መሆናቸውን ይናገራሉ። ይህ በእንዲህ እንዳለም የኬንያ መንግስትና የረድኤት ድርጅቶች የተከሰቱትን ጣምራ ወረርሽኞች ለመመከት ያላቸውን አቅም ሁሉ እንደሚያንቀሳቅሱ ተናግረዋል። ቅሱ አፍሪካ ወሬዎች ሳንወጣ ወደ ኮንጎ እናመራለን። የኮንጎ መንግስት የኤም 23 ታጣቂዎች ሰኞ እለት አደረሱት ባለው ጥቃትና የተኩስ ማቆም ስምምነቱን ባፈረሰው ጥቃት የሞቱት ሰዎች በከፍተኛ ሁኔታ ጨምሮ 270 መድረሱን አስታውቋል። ዘገባው የአሶሲኤትድ ፕሬስ ነው፣ እንደሚከተለው ይቀርባል። የኮንጎ መንግስት 27 ሰዎች መሞታቸውን ላስታወቀበት ጥቃት የኤም 23 ታጣቂዎችን ተጠያቂ ያደረገ ሲሆን የታጣቂ ቡድኑ ሊቀመንበር ግን የቁጥሩን ትክክለኛነት ጥያቄ ውስጥ በመክተት የኮንጎ መንግስት ወታደሮቹና አጋሮቻቸው ከፈጸሟቸው አረመናዊ ድርጊቶች አቅጣጫ ለማስቀየር እየሞከረ ነው ሲሉ ከሰዋል። የመንግስት ቃል አቀባይ የሆኑት ፓትሪክ ሙያያ ሰኞ ዕለት እንደተናገሩት መንግስት ከክልሉ ዋና ከተማ ጎማ 7 ኪሎ ሜትር ርቀት ላይ በምትገኘው ኪሽሼ ውስጥ ስለተፈጠረው ነገር ለማጣራት ይፋዊ ምርመራ መክፈቱን ተናግረዋል። የሀገሪቱ የፍትህ ሚኒስትር በኔዘርላንድ በሚገኘው ሄግ በመሄድም ጉዳዩን ለዓለም አቀፉ የወንጀለኞች ፍርድ ቤት አቃቤ ሕግ በማቅረብ በኪሽሼ የተፈጸመው እልቂት እንዲጣራ መጠየቃቸውንም ጨምረው ገልጸዋል። ይህ በእንዲህ እንዳለ በጎማ የማህበራዊ ንቅናቄ አባላትና የከተማዋ ነዋሪዎች ተሰብስበው በግጭቱ የሞቱትንና ጉዳት የደረሰባቸውን ለማሰብ የሻማ ማብራት አካሂደዋል። ኪሽሼ የስጋ ቤት አይደለምና፣ ኦ ኪሽሼ፣ ኦ ኪሽሼ የሚሉ መፈክሮችን ያነገቡት ተሳታፊዎች በደርዘኖች የሚቆጠሩ ሰዎችን የገደለውን እና በአስር ሺዎች የሚቆጠሩ ያፈናቀለውን በኤም 23 አማጺ ቡድን በሩዋንዳና በኮንጎ መካከል የተፈጠረውን ግጭት ለማስቆም ዓለም አቀፉ ማህበረሰብ ትኩረት እንዲሰጥ ጠይቀዋል። ከእነዚህ አንዷ የጎማ ከተማ ነዋሪ የሆነችው ናዲያኛ ሙሽያ አንዷ ናት። እኛ እዚያ ያለ ነው የሀገራችን ልጆች በአሸባሪው የኤም 23 በመገደላቸውና የሀገራችን ፕሬዝዳንትም የሶስት ቀን ብሔራዊ ሐዘን በማወጃቸው ነው። እኛ እንደ ወጣት የኮንጎ ተወላጆች ይህንን ሐዘን ከጓደኞቻችን ጋር ለመጋራትና ከህዝባችን ጋር ለማዘን ተጠራርተን የመጣ ነው። ሌላው በሻማ ማብራቱ ላይ የተገኘው የጎማ ከተማ ነዋሪ አማኒ ጆርዳን በበኩሉ ይህን ይላል። ከዚህ በኋላ ይበቃል እያልን ነው። ሰልችቶናል። ጦርነት አንፈልግም። ምክንያቱም እዚህ የመጣ ነው ለሰላም ነው። ኮንጎዎች ሰላም እንፈልጋለን። ከጎረቤቶቻችን ጋር ሰላም መሆን እንፈልጋለን። እነሱ ግን ሰላም ሊሰጡን አይፈልጉም። እዚህ የተገኘ ነው የኮንጎ ወጣቶች ጦርነት እንደማይፈልጉ ሲበቃ ይበቃል የሚለውን ለዓለም አቀፉ ማኅበረሰብና ለፕሬዚደንታችን ጥሪ ለማድረግ ነው። እዚህ ያለነው ለጦርነት አይደለም፣ ነገር ግን ከታጣቂ ኃይሎቻችን ጋር በመሆን ጥላትን መዋጋት እንፈልጋለን። የኮንጎ መንግስት መጀመሪያ ላይ የኤም 23 አማጽያንና የሩዋንዳ መከላከያ ኃይሎች በኪሽሼ 50 ሰዎችን ገድለዋል ሲል ከሶ ነበር። የሩዋንዳ መንግስት ግን ኤም 23 ታጣቂዎችን እንደማይደግፍ በተደጋጋሚ ያስታውቋል። የኮንጎ መንግስት በአካባቢው የጸጥታ ችግር ምክንያት ቢያንስ 270 ሰዎች ሞተዋል ሲል ለጠቀሰው መረጃ ግን ሌላ ተጨማሪ ማረጋገጫ አልተገኘም። ሆኖም ሙያያ እንደሚሉት መረጃው የተገኘው ከአካባቢው የሲቪል ማህበር ማህበረሰብ ነው የኤም 23 ሊቀመንበር በርትራንድ ቢስሟ ግን የሟቾቹ ቁጥር በጎሳ ሚሊሽያ መሪ ሆን ተብሎ የተጋነነ መሆኑንና ማክሰኞ ዕለት በኪሽሼ በደረሰው ግጭት ስምንት ሰዎች ብቻ በተባራሪ ጥይት መሞታቸውን ይገልጻሉ። ባለፈው ወር በአንጎላ የተካሄደውን ጉባኤ የተካፈሉ መሪዎች የኤም 23 ታዋጊዎች የተኩስ ማቆም ስምምነቱን የማያከብሩና የተቆጣጠሯቸውን ከተሞች ለቀው የማይወጡ ከሆነ የምስራቅ አፍሪካ ቀጠናዊ ኃይል በግድ እንደሚያስወጣቸው ተገልጾ ነበር። በሰኔ ወር በተደረሰው ስምምነት መሰረትም የቀጠናው የጦር አካል የሆኑ ከ900 በላይ የኬንያ ወታደሮች ወደ ምስራቅ ኮንጎ የተሰማሩ ሲሆን ደቡብ ሱዳንም 750 ወታደሮቿን እንደምትልክ አስታውቃለች። ከኡጋንዳ ሁለት ከቡሩንዲ ሁለት የሻለቃ ቡድኖችም ጦሩን እንደሚቀላቀሉ ተገልጿል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ማክሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ አጠናቀናል። ወደ ሁለተኛው አጋማሽ ከመሸጋገራችን በፊት ግን በዝግጅቶቻችን ላይ አስተያየቶች ካሏችሁ ወይም በተለያዩ ሳምንታዊ መሰናዶቻችን ቢካተቱ የምትሏቸውን ሀሳቦች ለመጠቀም በምን ታገኙናላችሁ። ተከታዩን ማስታወቂያ ሰምተን እንመለስ።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 በኢንስታግራምና ዩቲዩብ ዩትብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችንን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ልትገኙን ትችላላችሁ። የአሜሪካ ድምፅ ቪኦኤ፣ የአሜሪካ ድምፅ የአማርኛ ቋንቋ ስርጭት ይቀጥላል። የሁለተኛው አጋማሽ ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብር የሚሆነው ሳምንታዊ የምጣኔ ሀብት ዝግጅታችን ነው። ኢትዮጵያ በቅርቡ የኤሌክትሪክ ኃይል ወደ ኬንያ መላክ መጀመሯን አስታውቃለች። ከዚህም በአመት ወደ 100 ሚሊዮን ዶላር የውጭ ምንዛሬ እንደምታገኝ ገልጻለች። የአሜሪካ ድምፅ ያነጋገራቸው የምጣኔ ሀብት ባለሙያዎች የተወሰኑት ትክክለኛ እርምጃ መሆኑን በመግለጽ ሲደግፉ፣ በሌላ ወገን የህዳሴ ግድቡ መሰረታዊ ዓላማ ጭምር የነበረው የሀገር ፍጆታን ማሟላት ቅድሚያ ሳይሰጠው መጠነኛ የውጭ ምንዛሬ ለማግኘት ሲባል ወደ ውጭ መላኩ ተገቢ አይደለም፣ የሚል ትችት አንስተዋል። ባለሙያዎቹን ያነጋገረው ደረጀ ደስታ እንደሚከተለው አሰናድቶታል። ኢትዮጵያ በቅርቡ የኤሌክትሪክ ኃይል ወደ ኬንያ መላክ መጀመሯ አንድ ሰሞን የመገናኛ ብዙሃንን ትኩረት ስቦ እንደነበር ይታወቃል። ከታላቁ የህዳሴ ግድብና ከሌሎች የአገር ውስጥ ግድቦች የሚገኘውን የኤሌክትሪክ ኃይል ወደ ጎረቤት የአፍሪካ አገሮች በመላክ የውጭ ምንዛሪ ለማግኘት ማቀዷም ተደጋግሞ ሲነገር ቆይቷል። በሌላ በኩል ደግሞ በኢትዮጵያ የኤሌክትሪክ ኃይል ተጠቃሚዎች በተለይ በገጠር 34.2 ከመቶ መሆኑን የዓለም ባንክ እንደ አውሮፓ አቆጣጠር በ2020 ያወጣው ዘገባ ያመለክታል። የመንግሥት ባለሥልጣናትም እስከ 70 ከመቶ የሚደርስ ህዝብ ጨለማ ውስጥ መኖሩን ይጠቅሳሉ። መንግስት በቅድሚያ ይህን የአገር ውስጥ ፍላጎት ማሟላት ይኖርበታል የሚሉት የምጣኔ ሀብት ባለሙያው ዶክተር ጉቱ ቴሶ ይህ ማለት ለቤትና ግል ፍጆታ ብቻ ሳይሆን ኢትዮጵያን ለኢንዱስትሪ አመቺ እንዳትሆን ያደርጋታል ማለት ነው ይላሉ። ኢትዮጵያ ከሰብ ሰሃራን አፍሪካን ሀገራት ውስጥ ዘ ሊስት ኤሌክትሪፋይድ ነች። ሊስት ኤሌክትሪፋይድ ስንሆን ምንድን የምንሆነው ለኢንዱስትሪ አማቻ አንሆንም ማለት ነው። ለኢንዱስትሪ አማቻ አንሆን ማለት ለከተሜነት አንሆንም ማለት ነው። ለከተሜነት እንማንሆን የሚያሳዩ ምንድን ነው? ከሰብ ሰሃራን አፍሪካን ሊስት አርበናይዝድ የሆነችው ኢትዮጵያ ነች። እንግዲህ እንደዚህ አይነት ሁኔታ ውስጥ ሆነን ያመረትነውን ማብራት ዶላር ለማግኘት ብቻ ሲባል ወደ ኬንያና ወደ ሌሎቹ መላክ ለምናስበው ስር ነቅል የምጣኔ ሀብት ወደፊት መስፈንጠርን ይዞ ሊመጣ ይችላል ወይ ነው? ዶክተር ጉቱ የታላቁን ህዳሴ ግድብ ስናስብ ትልቁ ዓላማ የአገር ውስጥ ፍጆታን ማሟላት እንጂ ወደ ውጭ የመላኩን ነገር ትልቁን ስፍራ የያዘ አልነበረም ይላሉ። እኛ የዚህን የህዳሴውን ግድብ ኤሌክትሪክ ማመንጨትን ስናስበው ከኤክስፖርት የምትገኘውን ሬቨኑ በትንሽ ደረጃ ላይ ነው ያስቀመጠው። ትልቁን ያስቀምጥ ነው ምንድን ነው? በኢትዮጵያ ግብርናና ገጠር ልማት ስትራቴጂ ውስጥ የነበረውን ስትራቴጂ ትግበራና ፖሊሲው መሬት የማስነካት ላይ ትልቅ አስተዋጽኦ ያደርጋል ነው። ያ ምንድን ነው? ሩራል ላይቪሊሁድ ትራንስፎርሜሽንን ያመጣል ብለን ስናስብ የነበረው ኮቴጅ፣ እነዚህ ጥቃቅን ኢንዱስትሪዎች በገጠሩ ይስፋፋሉ ነው። የተለያዩ ስራ እድሎች፣ ገጠሬ የሆኑ ህዝባችን ወደ ከተማነት ይመጣሉ። ወደ ከተማነት በመጣ ቁጥር ደግሞ ማህበራዊ አገልግሎት፣ ትምህርት ቤቶች አሉ፣ ጤና ጣቢያዎች አሉ፣ ሆስፒታሎች አሉ፣ ንግድ ቤቶች፣ እነዚህ ሁሉ የሀይል አቅርቦት ሲያገኙ ይለወጣሉ። የገቢ ምንጫቸው በስፋት ያድጋል። የስራ እድል በስፋት ይፈጠራል ነው። ከዛ በመለስ ኢንዱስትሪ ፓርኮቻችን በኃይል እጥረት ምክንያት የተዘጉ ዋጋቸው ውድ የሆነባቸው ባለሀብቶች ከውጭ ሀገር መጥቶ ሀገራችን ውስጥ ኢንቨስት እንዳያደርጉት ያደረጋቸው አንዱ ምንድን ነው አፎርደብል ሰስቴነብል ሰፊሽንት የሆነ ኤነርጂ አቅርቦት እጥረት ምክንያት በማድረግ የቀሩትን እነዛም ባለሀብቶችን ወደ ሀገር ከማስገባት አንጻር ትልቅ ነገር ያመጣል የሚለው ነው። ኢትዮጵያ ወደ ኬንያ የዘረጋችው የኤሌክትሪክ ማስተላለፊያ መስመር 1045 ኪሎ ሜትሮች የሚረዝም ሲሆን 433 ኪሎ ሜትር ኢትዮጵያ ውስጥ፣ 612 ኪሎ ሜትር የሚሆነው ኬንያ ውስጥ የተዘረጋ ነው። በዚህ መስመር በምትልከው ኤሌክትሪክ በዓመት ከ100 ሚሊዮን ዶላር እንደምታገኝ ኢትዮጵያ አስታውቃለች። የሚገኘውን ጥቅምና የሚያስከትለውን ጉዳት ያብራራሉ። ልኬን የምናመጣት ዶላር የሚያመጣው ለውጥና ይሄን ኢንዱስትሪዎቻችን እንዲዘምኑና ወደ በቂ የሆነ ኃይል አቅርቦት እንዲያገኙ፣ ገጠሮቻችን በቂ የኃይል አቅርቦት እንዲያገኙ፣ ማህበራዊ አገልግሎት ተቋሞቻችን ሁሉ በቂ የኃይል አቅርቦት እንዲያገኙ ከማድረግ እናወዳድረው የትኛው ለሀገሪቷ ምጣኔ የተሻለ ይሆናል ብሎ እንደ አንድ ባለሙያ እንደ አንድ የሀገር አመራር ማሰብ ያስፈልጋል የሚለው ነው። ለእኔ ለእኔ ለምሳሌ እንደው እንደ አማራጭ ቢሰጠኝ አብዛኛው መሰረተ ልማቶቻችን ወደ የገጠሩ ኃይል በማዳረስ ዙሪያ ያለ አብዛኛው መሰረተ ልማት አልተሟላ ሊሆን ይችላል። መሰረተ ልማት በተሟላበት ግን በቂና ሰፊሸንት የሆነ ኃይል ካቀረበን በኋላ የተረፈውን ወደ ጎረቤት ሀገር ብንልክ የተሻለ አማራጭ ምጣኔ ሀብቱን ከመደገፍ ወደ ኢንዱስትሪ የምናደርገውን ሽግግር ከማሳላት አንጻር ያ የተሻለ ነገር ይሆናል ብዬ ነው ማስ ካልሆነ በስተቀር ውጭ አገር ልኮ ዶላር ማግኘት አንዲት ነገር ብቻ ነች። ምናልባት ይሄ የሚመጣው ዶላር ምን ላይ ይውላል ከዚህ በፊት የመጡ ዶላሮችስ እንዴት አድርጎ የጥቁር ገበያ ማስፋፊያ ኢትዮጵያን እንዳደረጉ ሁላችንም የምናቅ ነው። እና እንደ አንድ ባለሙያ ምናልባት ይሄኛው የተሻለ ይሆን ወይም ል በአዲስ አበባ ዩኒቨርሲቲ የመሬትና የውሃ ሀብት ማዕከል ውስጥ የሚሰሩት የምጣኔ ሀብት ባለሙያው ዶክተር ፈቃዱ ገላው ግን በዶክተር ጉቱ ሀሳብ አይስማሙም። ምክንያቱም ሁሉም ገጠር ሁሉ እያንዳንዷን ገጠር ቤት አደርሳለሁ ብለህ ያለህን ሪሶርስ ከምታባክን የተወሰነውን ኤክስፖርት አድርገህ በዛ ኤክስፖርት ደግሞ ሌሎችን የልማት ስራዎች እና ቅድሚያ የሚሰጡ ስራዎችን ብሰራበት ችግር የለው። እንደ ሁሉ ነገር የኢትዮጵያ እያንዳንዱ ቤት ኤሌክትሪክ ሳይደርስ ኤክስፖርት ማድረግ የለብን የሚለው አዋጭም አይደለም አንዳንድ ቦታዎች በጣም ወጪው በጣም ከባድ ሊሆን ይችላል። እነሱ ጋር ከማዳረስ ግን የተረፈውን የተወሰነውን ኤክስፖርት አድርገህ ወደ ውጭ ልከህ በዛ በምታገኘው ደግሞ ሌሎች ልማት ስራዎችን እየሰራ ቀስ በቀስ ማስፋፋት ይቻላል። የኤሌክትሪክ አቅርቦቱ ኤክስፖርት ማድረጉ ጥሩ ነው። ኢትዮጵያ በአሁኑ ጊዜ ለሱዳንና ጅቡቲ የኤሌክትሪክ ኃይል በሽያጭ የምታቀርብ ሲሆን ባለፈው ዓመት ለሁለቱ አገሮች ካቀረበችው ከዚሁ ሽያጭ 94.4 ሚሊዮን ዶላር ማግኘቷን የኢትዮጵያ ኤሌክትሪክ ኃይል ባለስልጣን አስታውቋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። ወደ ተከታዩ ዘገባ ስናልፍ የ16 ቀናት የጸረ ጾታዊ ጥቃት ዘመቻ በዓለም ላይ እየታሰበ ይገኛል። በዓለም ዙሪያ ከኮቪድ-19 ወረርሽኝ በኋላ ጾታዊ ጥቃት መጨመሩን እንዲሁም ደግሞ በኢትዮጵያም ጥቃት ጾታዊ ጥቃት በአንድ ከመቶ መጨመሩን የተለያዩ ተቋማት ዋቢ ያደረጓቸው ጥናቶች ያሳያሉ። ኤደን ገረመው በዚህ ዙሪያ በሶማሌ ክልል ጅጅጋ ከተማ እየተንቀሳቀሱ ከሚገኙ ተቋማት መካከል አንዱ የሆነውን የእሷ ኢትዮጵያ የተሰኘ ተቋም መስራች የሆነችውን ምህረት ዋለልኝ አነጋግራታለች። ያሰናዳችው ዘገባ ቀጥሎ ይቀርባል። ዓለም አቀፉ የ16 ቀናት የጸረ ፆታ ጥቃት ዘመቻና ንቅናቄ ሴቶችን አከብራለሁ ጥቃታቸውን እከላከላለሁ በሚል መሪ ቃል እየታሰበ ይገኛል። ፆታዊ ጥቃት፣ የፍትህ ማጣት የሴቶች ከወንዳቻቸው እኩል እጥቅምና የክፍያ ተጋሪ አለመሆን የመሳሰሉ ጉዳዮች ላይ ግንዛቤ ለማስጨበጥ በስርዓተ ፆታና በሴቶች መብት ጉዳይ የሚሰሩ ተቋማት እየተንቀሳቀሱ ይገኛሉ። ከነዚህ ተቋማት መካከል አንዱ የሆነው የእሷ ኢትዮጵያ ነው። ከተመሰረተ አመት ያልሞላውና በሶማሌ ክልል በጅጅጋ ከተማ የሚንቀሳቀሰው ይኸው ተቋም በዚህ የ16 ቀናት ዘመቻ ጉልህ የሆነ እንቅስቃሴን እያደረገ ይገኛል። የተቋሙ መስራችና ስራ አስኪያጅ ምህረት ዋለልኝ ስለ ተቋማቸው ያለ ያለፉት ወራት እንቅስቃሴዎች እንዴት አስረዳለች። ከተቋቋምን አመት አልሆነንም። ፈቻችንን ፕሮግራም ያደረገው ሰኔ ሀያ ዘጠኝ ላይ ነው። እንደ አላማ አንስተን መጀመሪያ የተነሳ ነው የሴት ልጅ ግርዛትንና በፆታ ላይ የሚደርስ ጥቃትን መዋጋት ነው። የመጀመሪያና ቅድሚያ የሰጠነው አጀንዳ። ይሄን የመረጥንበት ዋናው ምክንያት በሶማሌ ክልልና በአፋር ክልል መፍራያ የሰጠነው አሁን ላይ እየሰራን ያለ ነው። በሶማሌ ክልል ላይ ነው እንግዲህ በሶማሌ ክልል ዳታዎች እንደሚያሳዩ ከዘጠና ሰባት ከዘጠና ስድስት ይላሉ ያሉን መረጃዎች እስካሁን፣ እና ይህ ነገር መቆም አለበት ብለን ስላመንን ነው እየሰራን ያለ ነው። እስካሁን ያደረግነው ነገር ራሳችንን ወደዚህ ትግሉ ስናስገባ ብዙ ጥያቄዎች ይመጣሉ። በተለይ በወጣት እንደሚመራ አንድ የፊዚክ ማህበር እንድናችሁ እንዴት ናችሁ የሚለውን ነገር ለማስቀረፍ እና ኔትወርክ ለማድረግ ጅጅጋ ላይ የሚሰሩ ብዙ መንግስታዊም መንግስታዊም ያልሆኑ ተቋማቶች ጋር ግንኙነት በመፍጠር ከእነሱ ጋር እንዴት አብረን መስራት እንደምንችል ፓናል ዲስካሽን በማዘጋጀት ከእነሱ ጋር ተወያይተናል። ሌላ ያደረግነው ከየትምህርት ቤቱ ሴት ተማሪዎችን ወስደን አንድ ያስተዋልነውና ይህንን ያደረግንበት ምክንያት ሴት ተማሪዎች ወይም ደግሞ ሴቶች ጥቃት ምን እንደሆነ አያውቁትም። ለምን ማህበረሰቡ መገረዝ ጥፋት እንደሆነ፣ እነሱ እንደሚጎዳቸው ልክ እንዳልሆነ እየነገረ አላሳደጋቸውም። ሴት ልጅ በቤተሰብ አካሏ ስትደፈር፣ በጎረቤት ስትደፈር፣ በመንገደኛ ስትደፈር፣ የትኛውም ትንኩታ ሲደርስባት ዝም ማለት ባህል እንደሆነ አውቃ ያደገችው፣ መናገር እንዳለባት ምን ማድረግ እንዳለባት እየተማረች ወይም ግንዛቤ እያገኘች አላደገችም። እና የሚቀድመው ሴቶች የይህኑ ጥቃቱ ብለው እንዲለዩት ጥቃቶቹ ምን እንደሆኑ ሲደርስባቸው ደግሞ እንዴት ማድረግ እንዳለባቸው ወዴት መሄድ እንዳለባቸው ማን የህግ ከለላ እንደሚሰጣቸው ለማን ቀድመው ቢናገሩ ይሄ ነገር ምን ልባት እንደሚያገኝ የህግ ከለላ እንዴት ማግኘት እንደሚችሉ እነዚህ አይነት ነገሮች እንዳይደርሱባቸው እንዴት መከላከል ይችላሉ የሚለውን ነገር ግንዛቤ ለማስጨበጥ የትምህርት ቤቶች ውስጥ ተማሪዎችን ወሰን አሰልጠንናል። ሁለተኛ የሰራነው ስራ ደግሞ ከእኛ ስር ያሉትን አብሮን የሚሰሩት በጎ ፈቃደኛ የኛ የድርጅቱ አባላቶችን የሊደርሽፕ አስተሳሰብ እንዲኖራቸው ወይም የመሪ አስተሳሰብ እንዲኖራቸው እንዴት ማገልገል እንዳለባቸው ማህበረሰባቸውን በምን አይነት መንፈስ መስራት እንዳለባቸው ምን ማድረግ እንዳለባቸው የሚያስገነዝብ ስልጠና ሰጥተናል። በአስራ ስድስቱ ቀናት የጸረ ጾታዊ ጥቃት ንቅናቄ ሴቶች ፍትህ እንዲያገኙ ለማድረግ የሕግ አካላት ላይ ትኩረት ሰጥተው እየተንቀሳቀሱ መሆኑንም ወጣት ምህረት ትገልጻለች። አሁን በዚህ በአስራ ስድስት ቀን ንቅናቄ የቀረን ሁለት ሁለት የምንሰራው ስራ የሕግ አካላቶችን በተለይ ደግሞ መጀመሪያ ጥቃቶች ሲደርሱ ሄደው ሪፖርት የሚቀበሉትን ወይም ደግሞ ጥቆማ የሚቀበሉትን የሕግ አካላቶችን ወስደን ለማሰልጠን እየተነጋገርን ነው በሚቀጥሉት ሳምንታት የምናደርገው አንዱ ስራሱ ነው የሚሆነው። ስለዚህ እንደዚህ አይነት ጥቃቶች ደርሰዋል ተብለው እነሱም ሲጠቆሙ ጥቃት እንደሆኑ አምነው በምን አይነት መንገድ ማኔጅ ማድረግ እንዳለባቸው፣ እንዴት አድርገው መስራት እንዳለባቸው ግንዛቤ የሚያስጨብጥ ስልጠና አስበናል። የመጨረሻና ሴቶችን ለማነቃቃት ብለን ያሰብ ነው በትምህርታቸው ጥሩ የሰሩ ሴቶችን እንደ ሩጫ ሲምፖዚየም አዘጋጅተን በከተማው አደባባይ ላይ እነሱ ለመሸለም አስበናል። በዚህ የንቅናቄ ወቅት ከሴቶች መብት ጋር በሚሰሩ ተቋማት ማህበራዊ ሚዲያዎች ላይ የተለያዩ ጥናቶች እየተጋሩ ይገኛሉ። በኢትዮጵያ ከጠቅላላ ሴቶች ውስጥ ግማሽ ያህሉ ወይም ደግሞ ወደ 23.8 ሚሊዮን የሚደርሱ ሴቶችና ልጃገረዶች የግርዛት ሰለባ መሆናቸው እንዲሁም ደግሞ በኢትዮጵያ ወንድ ሰራተኞች በሁሉም የስራ ዘርፎች በአማካይ ከሴታቻ የስራ አጋሮቻቸው 11 ከመቶ የበለጠ ገቢ እንደሚያገኙ የመሳሰሉ ጥናቶች ይጋራሉ። ምህረትም በሴቶች ዙሪያ በሰፊው መሰራት እንዳለበት የሚያመላክት አሃዝ በቅርቡ ማየቷን ትገልጻለች። እንደው የሚገርም ጥናት ነበር። ነው የኢትዮጵያ የኢኮኖሚ እድገት በስምንት ፐርሰንት ወደኋላ ሲቀንስ የሴቶች ጥቃት ደግሞ በአንድ ፐርሰንት ጨምሯል እና አንዳንድ ጊዜ ነገሮቻችን ወይም ደግሞ እንደ ሀገር አድገናል እንደ ሀገር ወደኋላ እየቀረን ነው ስንል ለዛ ለመቀነሱም ለዛ ወደኋላ ኋላ ለመሄዳችንም የሴቶች ጥቃትና ጾታ ላይ የተመሰረ ጥቃት የራሱን የሆነ ትልቅ ሚና ይጫወታል። ስለዚህ በሀገራችን በእስካሁን ባሳለፈች በጦርነቱ እያሰበን ወይም እያሳሰበን የነበረው ምን ያክል ትሪሊየን ዶላር ከስረናል፣ ምን ያክል ሴክተሮች ወድመዋል፣ ምን ያክል ህንፃዎች ተበላሽቶብናል ምን ያክል አስፋልቶች ተበላሽቶብናል ነበር ሪፖርት ላይ የምንሰማው። ሁሉም ሰው ሲያሳስበው እየነበረው እንደምናየው የኑሮ ውድነቱ በጣም ጨምሯል። ሰው መኖር እያቃተው ነው። ግን የፈረሱ ሴቶች ነበሩ፣ ማንነታቸውን ያጡ ሴቶች ነበሩ። እዚህ ሁሉ ነገር መሀል አይኑት ያልገቡ ወይም ድምጻቸው ያልተሰማ የእቃን መፍረት እና የኢኮኖሚ መውረድም ስናስብ ሰው አፍርሰናል፣ ሴቶችን አፍርሰናል። እንግዲህ መረጃዎች እንደሚያሳዩት ወደ አንድ ሺ ሶስት መቶ የሚጠጉ የአስገድዶ መደፈር ሪፖርቶች ደርሰዋል። እንግዲህ እነዚህ የቀረቡና ታምነው ይህን ያህል ናቸው ተብለው የተገለጠ መረጃ እንጂ ያልተዘገቡ፣ ተዘግበውም ለሕዝቡ ይፋ ያልወጡ ብዙ ቁጥሮችና ብዙ የፈረሱ ሴቶች አሉ ብለን ግን እናምናለን። ምህረቱ አለልኝ በዋናነት መንግስትና ማህበረሰቡ ግንዛቤ መውሰድ እንዲሁም ደግሞ ማስተዋል ያለበት ነገር የሕግ ተፈጻሚነቱ መሆኑንም ተነሳለች። ልል የምፈልገው ነገር ህግ እንደ ህግ ተቀምጦ ሊሆን ይችላል። ነገር ግን የምናያቸው ሄደው ካመለከቱ በኋላ በምን አይነት መንገድ እንደሆነ አናውቅም፣ አጥቂዎቻቸው ከእስር ያመልጣሉ፣ ይወጣሉ፣ ሴቶችን ይገላሉ። ከዛ በኋላ አቤት የሚባልለት አካል የለም። አንድ ነገር ተይዞ መጨረሻ ላይ ውጤቱን አናየውም እና አንዳንድ ጊዜ የተቀመጠው ህግ ሴቶችን የማይጠብቅ ከሆነ ጉዳቶችን የማያስቀር ካልሆነ ሕጉን እንዳለ አንቆጥረው። በጅጅጋ ከተማ የሚንቀሳቀሰው የእሷ ኢትዮጵያ ምስራች ምህረት አለልኝ ይሄ የአስራ ስድስት ቀናት ንቅናቄ መነሻ ወይም ደግሞ መነቃቂያ እንጂ የሁለት ሳምንት ስራ ብቻ አይደለም ስትል አጽንኦት ሰታ አሳስባለች። ከአሜሪካ ድምፅ ለተጠናቀረ ዘገባ የደንገረመው ዋሽንግተን ዲሲ። ወደዚህ ወደ ዩናይትድ ስቴትስ ስንመለስ ደግሞ እንደ አውሮፓውያን አቆጣጠር በ2024 ወይም ከሁለት አመት በኋላ ማለት ነው በሚካሄደው ፕሬዝዳንታዊ ምርጫ በእድሜ ባለጸጋ ከሆኑ ፕሬዝዳንቶቿ መካከል ሁለቱ ሊፎካከሩ እየተሰናዱ ናቸው። ይህን ተከትሎ የህዝቧ አማካይ እድሜ ሰላሳዎች ውስጥ የሆነው አሜሪካ እኚህ ለመሪነት አይሆኑም፣ እድሜያቸው በጣም ገፍቷል የሚያሰኘው ስንት አመት ያለፋቸው የሆኑ ነው የሚለው ጥያቄ ካሁኑ ብዙዎችን እያነጋገረ ነው። የአሜሪካ ድምጿ አኒታ ፓውል ያጠናቀረችውን ዘገባ ቆንጅ ይታየ እንደሚከተለው ታቀርበዋለች። በፖለቲካው ዓለም እድሜ ምንም ማለት አይደለም፣ ቁጥር ብቻ እኮ ነው ተብሎ የሚታለፍ ነገር አይደለም፣ ያነጋግራል። በቅርቡ ፕሬዚደንት ጆ ባይደን ከእድሜያቸው መግፋት አኳያ የፕሬዚደንት ኃላፊነት የሚጠይቀው አቅም አለዎት ወይ በሚል ተጠይቀው እንዲህ ሲሉ ነበር መልስ የሰጡት። I በጣም ጥሩ ስሜት ነው የሚሰማኝ። ምንም የተለወጠ ነገር የለም። ጥሩ ሁኔታ ላይ ነን እና ያው እንደምታውቁት 58ኛ ዓመቴን ላከብር ነው። እሳቸው 58 ብለው ይቀልዱ እንጂ ጆ ባይደን 80 ዓመታቸውን ደፍነዋል። በዚህም ዕድሜያቸው ከገፋ በኋላ በዲሞክራሲያዊ መንገድ ከተመረጡ የዓለም መሪዎች አንዱ ናቸው ባይደን ዋና ተቀናቃኛቸው የቀድሞ ፕሬዚደንት ዶናልድ ትራምፕ ደግሞ 76 ዓመታቸው ነው። እስከሚቀጥለው ወር በዩናይትድ ስቴትስ የሕዝብ ተመራጮች ስልጣን እርከን ሶስተኛውን ደረጃ ይዘው የሚቆዩት የተወካዮች ምክር ቤቷ አፈ ጉባኤ ናንሲ ፐሎሲም የ82 ዓመት አረጋዊት ናቸው። ከዚህ በኋላ የምክር ቤት ዲሞክራቶች አመራር ኃላፊነት እንደማይፈልጉም በቅርቡ አስታውቀዋል። በሚቀጥለው ምክር ቤት እንደገና የዴሞክራቲክ አባላት መሪ ሆኜ ለመመረጥ አልፈልግም። በእኔ አመለካከት በጣም የማከብረውን የዴሞክራቶች ስብስብ አመራር አዲሱ ትውልድ የሚይዝበት ጊዜ ደርሷል። ደግሞ ይህንን ታላቅ ኃላፊነት ለመሸከም ዝግጁም ፈቃደኛ የሚሆኑ ብዙዎች ስላሉ ደስተኛ ነኝ። በአሜሪካ ለከፍተኛ የፖለቲካ ስልጣን ኃላፊነት በሚደረጉ ፉክክሮች የእድሜ ጉዳይ የመፋለሚያ መሳሪያ መደረጉ ከድሮ ጀምሮ የኖረ ጉዳይ መሆኑን የታሪክ ምሁራን ይናገራሉ። ሁሉም ወገኖች አንዱ ሌላኛውን ስራው ለሚፈልገው ከባድ ፈተና ብቁነቱን አጠያቂ ለማድረግ ይጠቀሙበታል። ከዚያ የሚበልጠው ትልቁ ጉዳይ ግን ይላሉ ምሁራን፣ በእድሜ የገፉት መሪዎች በፖለቲካ ስልጣን ቀጣይነት ላይ የሚያሳድሩት አንደምታ ነው። በቴክሳስ ኦስተን ከተማ የቴክሳስ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ጀረሚ ሱሪ ያስረዳሉ። ለረዥም ጊዜ የሙጥኝ ብለው የሚቆዩ መሪዎች ችግራቸው ከኋላቸው መካከለኛ እድሜ ላይ ያሉ ብቁ የሆኑ ተተኪዎችን አያዘጋጁም። ምክንያቱም እነዚያ ተተኪዎች ጠንካራ ከሆኑ ከእነርሱ በፊት የነበሩትን መሪዎች ስልጣን ይወስዱባቸዋልና ስለዚህ በፓርቲዎቻችን ውስጥ አብዛኛውን ጊዜ አመራሩ ሰባዎቹ ዓመታት ውስጥ ካሉት ዘሎ አርባ ዓመት ውስጥ ወዳሉት እጅ ሲገባ እያየን ነው እድሜያቸው ገፋ ያሉ እጩ ተፎካካሪዎች ግሩም ሁኔታ ላይ እንዳሉ ብርቱ እንደሆኑ ሲናገሩ ይሰማሉ የዶናልድ ትረምፕ ደጋፊዎችም እንደገና ለመወዳደር ብቁ ናቸው፣ ይልቁን ያረጁትና የተዳከሙት ባይደን ናቸው በማለት ይከራከሩላቸዋል። እንደየተናጋሪው የሚለያይ አመለካከት ነው። በዶናልድ ትራምፕ አስተዳደር ዘመን የዋይት ሀውስ ምክትል ቃል አቀባይ ሆነው ያገለገሉት አሁን በአሜሪካ ትቅደም ፖሊሲ ኢንስቲትዩት የምርጫ ተአማኒነት ማዕከል ዲሬክተሩ ሆገን ጌርሊ ለቪኦኤ በሰጡት ቃል እንዲህ ብለዋል። በስራው ላይ ብዙ ጊዜ ያሳለፈ ሰው ያካበተው ዘመን የጠገበ ጥበብ ያስፈልገናል። ዶናልድ ትራምፕ በአካላዊ መልኩ ታናሽ መሆናቸውን እንፈልገዋለን። እሳቸውም ያላቸው ጥበብም ያስፈልገናል። ትራምፕም የእድሜ ጉዳይ እንደየግለሰቡ የሰውነት ሁኔታ ይለያያል ባይ ናቸው። ሰማንያ ውስጥም ዘጠና ውስጥም ሆነው ከበፊት ባልተለየ ጥሩ ሁኔታ ውስጥ ያሉ ሰዎች አሉ። ባይደን ግን እንደዚያ አይደሉም። የእሳቸው ግን ያን ያህልም የዕድሜ ጉዳይ አይደለም በማለት ይከራከራሉ። ትራምፕ እንደ እውነቱ ከሆነ ግን የአሜሪካውያን አማካይ ትልቅ ዕድሜ ሰባ ስድስት ዓመት ገደማ መሆኑን የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ይናገራል። የቴክሳስ ዩኒቨርሲቲው የታሪክ ምሁር ጀረሚ ሱሪ እንደሚሉት በመራጮችና በመሪዎች መካከል ያለው ሰፊ የዕድሜ ልዩነት የሚያስከትለው ችግር አለ። ባይደን፣ አንዱ ፈተናቸው ዕድሜያቸው ለዲሞክራቶች ድምፅ ከሚሰጡ መራጮች አማካኝ ዕድሜ በጣም ስለሚበልጥ አንዳንድ ጊዜ አንዳንዴ መራጩን ማነቃቃት ይቸግራቸዋል። በመካከለኛ ጊዜ ምርጫቸው ድምፃቸውን የሰጡ ወጣቶች ቁጥር መጨመሩን አስተውለናል። ግን በምርጫው ድምፅ የሰጡት ጆ ባይደንን ለመደገፍ ብለው አይመስልም። ለማንኛውም የአሜሪካ ፕሬዚደንት ኃላፊነት አጣድፎ እንደሚያስረጅ የሚያከራክር አይደለም። እኚህን የ47 ዓመት ጎልማሳ ወይም እኚህኛውን የ46 ዓመቱን ጎልማሳ አይቶ በዓለም ላይ ካሉ ሥራዎች ሁሉ እጅግ ከባድ በሆነው በአሜሪካ ፕሬዚደንትነት ስምንት ዓመታት ካሳለፉ በኋላ ምን ያህል እንደተቀየሩ ማየት ይቻላል። ተከታዩ ዘገባ ደግሞ በጡት ካንሰር ዙሪያ የተገኘ አንድ አዲስ የቴክኖሎጂ ግኝት ያስተዋውቀናል። በናይጄሪያ ወደ 19 ሺ የሚደርሱ የጡት ካንሰር ህሙማን ወደ ሕክምና ማዕከል ዘግይተው በመምጣታቸው ምክንያት በየዓመቱ ህይወታቸውን እንደሚያጡ መረጃዎች ያመለክታሉ። የሮቦቲክስ ባለሙያ የሆነች አንዲት ሴት ታዲያ የጡት ካንሰርን አስቀድሞ መመርመር የሚያስችል የጡት ማስያዣ ሰርታለች። የቲሞቲ ኦቢዥን ዘገባ ኤደን ገረመው እንደሚከተለው ሰጥታ ቀርበዋለች። እንደ አውሮፓውያን አቆጣጠር በ2017 የሮቦት መሐንዲስ የሆነችው ካሚሶላ ቦላሪንዋ አክስቷን በደረጃ ሶስት የጡት ካንሰር ምክንያት አጣች። ካሚሶላ መጀመሪያ ላይ አክስቷ ይህንን ህመም መንፈሳዊ ጥቃት ነው በማለት እጅግ ትጸልይበት እንደነበር ታስታውሳለች። ካሚሶላ ሐዘን አጠቃት። ነገር ግን ደግሞ ሌሎች ሴቶችን ለማገዝም አብራ ወሰነች። በወቅቱ ይንከባከባት የነበረውን የካንሰር ሐኪም አነጋግሬው ነበር። በጊዜ ካንሰሩ ታውቆላት ቢሆን ኖሮ ትተርፍ ነበር አለኝ። ከዛ በኋላ ምርምር ጀመርኩ። ከምርምሬም ከአስር የካንሰር ህመሞች ዘጠኙ መዳን የሚችሉ መሆናቸውን አገኘው። ካሚሶላ ሴቶችን ለማጋት ስትል ስማርት ጡት ማሰዣ የተሰኘ የጡት ማሰዣ ፈጠረች። ጡት ማሰዣው ጡትንና የደረት ግድግዳን አጥንትን በማንበብ በሞባይል መተግበሪያ አማካኝነት በግማሽ ሰዓት ውስጥ ውጤት ያስታውቃል ስትል ካሚሶላ ትናገራለች። የመጀመሪያው ሞዴልም በመጪው ሚያዝያ ይፋ እንደሚሆንም ትናገራለች። ካሚሶላ በድጋሚ ባለፈው ዓመት የካቲት ላይ የሙከራ ማሽን ይፋ አድርገናል። በዓለም ዙሪያ ካሉ ባለሙያዎች እና የጤና ባለሙያዎች የመሳሪያውን ውጤታማነት እንዴት ማጎልበት እንደምንችል አስተያየት ከሰበሰብን በኋላ ነው የሚሰራ የሙከራ መሳሪያ ይፋ ያደረግ ነው። እነዚህ ምላሾች ወደ ኋላ ሄደን የመጀመሪያ እቅዳችንን እንድንቃኝም አድርገውናል። በናይጄሪያ 72 ሺህ የሚሆኑ ሰዎች በየአመቱ በካንሰር ምክንያት ህይወታቸው እንደሚያልፍ የጤና ባለስልጣናት አስታውቀዋል። ከእነዚህ ውስጥ አብዛኞቹ ደግሞ የጡት ካንሰር ታማሚዎች ሲሆኑ ዘግይተው ወደ ጤና ጣቢያ በመምጣታቸው ምክንያት ለህልፈት እንደሚደረጉም ባለሙያዎች ይናገራሉ። ካሚሶላ ሴቶች በቀላሉ እንዲመረመሩ በየአካባቢ ባሉ ክሊኒኮች ውስጥ ይሄ መሳሪያ እንዲገኝ ከመንግስት አካላት ጋር በጥምረት ለመስራት እየጣረች ነው። ግሎሪያ ቺኒሬ አክቡ እንደ አውሮፓውያን አቆጣጠር በ2017 ጡቷን አስቆርጣለች። ቺኒሬ ከነቴራ ሳታደርግ ፎቶግራፍ በመነሳት ከጠባሷ ጋር ተያይዞ ያለ ፍርሃትን ለመቀነስ ትጥራለች። አሁን ላይ ፕሮጀክት ፒንክ እና ብሉ የተሰኘ የጡት ካንሰር ግንዛቤ ማስጨበጫ ተቋም ውስጥ ስራ ትሰራለች። ካንሰር ለያዛቸው ሰዎች ይሄ የሞት ፍርድ አይደለም እላቸዋለሁ። ተስፋ አድርጉ፣ ወደፊት ክፉ አሁንም ማመናችሁን ቀጥሉ፣ እንዲሁም ስላሉባቸው ተግዳሮቶች መናገራቸውን ቀጥሉ። ላለው በጊዜ ሂደት አንድ ቀን ካንሰር መድኃኒት ይኖረዋል። እንደ አውሮፓውያን አቆጣጠር በ2017 የናይጄሪያ ፕሬዚዳንት ብሔራዊ የካንሰር ምርምርና ህክምና ማዕከል ለመመስረት ሰነድ ፈረሙ። ይህን ተከትሎ የናይጄሪያ ባለስልጣናት ለአራት ዓመት የሚዘልቅ የቅድመ ካንሰር ምርመራና ህክምና እንዲሁም መቆጣጠሪያ ለማድረግ 200 ሚሊዮን ዶላር መድበዋል። ይሁንና ፕሮግራማችንን ወደ ማጠናቀቁ እየተቃረብን ነው። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሽብርተኝነትን ስጋት መዋጋት ከሁለት አስርተ ዓመታት በላይ የዩናይትድ ስቴትስ ግንባር ቀደሙ ስራ ሆኖ ቆይተዋል። ይሁን እንጂ በአመታት ውስጥ ስጋቱ እንደገና ብቅ እያለ ነው። አሁን ይበልጥ የተለያዩ መልኮችና ርዕዮተ ዓለሞች ያሉት እየሆነ ነው። በመልክዓ ምድርም የበለጠ የተበታተነ ሆኗል። በዋይት ሐውስ የአገር ውስጥ ደህንነት አማካሪ ዶክተር ሊዝ ሼርውድ ራኖልድ እንዲህ ይላሉ Nowhere is the evolution in the global terrorism landscape more vivid than in Africa, where terrorist groups... በዓለም የሽብርተኝነት ታሪክ ውስጥ በአፍሪካ እንደታየው አዝጋሚ ለውጥ ማምጣቱ በግልጽ የታየበት የለም። የሽብር ቡድኖች ከአልቃይዳ ቅርንጫፎች አንስቶ እስከ አይሲስ አጋር ድርጅቶች አሁን መጠነ ሰፊ የሆነ ግዛቶችን በመያዝ በሚሊዮን ከሚቆጠሩ ሰዎች ተጠቃሚ ሆነዋል። ሽብርተኞች በአህጉሪቱ ያሉትን ሲቪሎች ላይ ጭካኔ ይፈጽሙባቸዋል። ያሸብሯቸዋል። እንደ ዩናይትድ ስቴትስ የመከላከያ ሚኒስቴር ገለጻ በቅርብ ጊዜያት በአፍሪካ እስላማዊ ቡድኖች ጥቃት ባለፉት ጊዜያት በ300 ፐርሰንት ጨምሯል። ከዚያ ውስጥ ባለፈው 10 ዓመት 95 ከመቶ የሚሆነው ጭማሪ የመጣው በምዕራብ ሳህል እና በሶማሊያ ነው። ዶክተር ሼሩድ ራንዶል ይህን ጥቃት ገና እየጨመረ ነው ብለውታል። አክለውም ይህን ስጋት ለማስወገድ ዩናይትድ ስቴትስ ሶስት ቁልፍ ነገሮች እያደረገች ነው። የመጀመሪያው በመልካም አስተዳደር ልማትና ዲፕሎማሲ ላይ ኢንቨስት እያደረግን ነው ይላሉ። ዩናይትድ ስቴትስ የተቀናጀ ስትራቴጂ እየተከተለች ነው። አንደኛው ለአክራሪነት ምክንያት የሆኑትን መለየት ሌላኛው ውጤታማ አስተዳደሮችን መደገፍ ሲሆን አንዱ ደግሞ ሰላምና ደህንነት ከብልጽግናና መልካም ዕድሎች ጋር የተሳሰሩ መሆናቸውን መገንዘብ ነው። ሁለተኛ የአፍሪካ አጋሮቻችን ይህንን ፈተና በመወጣት መሪነቱን እንዲይዙ አቅማቸውን ለማሳደግ የበለጠ ትስስራችንን እያጠበቅን ነው። Our partners must include local law enforcement, military personnel, public servants, and regional bodies such as the African Union. አጋሮቻችን የህግ አስከባሪዎችን፣ የጦር አባላትን፣ የህዝብ አገልጋዮችንና እንደ አፍሪካ ህብረትና የኢኮኖሚ ማህበረሰቦቹ ያሉትን ተቋማት ያካትታሉ። በአፍሪካ አህጉር ያሉትን ነገሮች እንዲመሩ ለማድረግ የምንችለውን ሁሉ እናደርጋለን። የበለጠ ዘላቂ ውጤት የሚያስገኙ የአቅም ግንባታዎችን እንዲያደርጉም እናግዛቸዋለን። ሶስተኛው ዩናይትድ ስቴትስ የተባበሩት መንግስታትን ጨምሮ የዓለም አቀፉን ማህበረሰብ የጋራ ጥንካሬ ለመጠቀም እየሞከረች ነው። በዋናነት እነዚህ የጋራ ጥረቶች ረዥም ጊዜ ውጤታማ እንዲሆኑ በዲሞክራሲ ላይ የተመሰረቱ ለህግ የበላይነት የተገዙ፣ የሰብአዊ መብቶችን የሚያከብሩ መሆን አለባቸው። ሽብርተኝነት እንዲስፋፋ የሚያደርጉ ምክንያቶች የተወሳሰቡ ሲሆን ተሳታፊዎችም የተለያዩ ስልቶችን መጠቀም የሚችሉና ጨካኞች ናቸው። ይሁን እንጂ በአስተዳደር ልማትና ዲፕሎማሲ ኢንቨስት በማድረግ የአገር ውስጥ አገሮችን አቅም ማሳደግ የሁለትዮሽም ሆነ ከዚያ በላይ ግንኙነቶችን በመፍጠር በአፍሪካ የተንሰራፋውን የሽብርተኝነት ስጋት ውጤታማ በሆነ መንገድ መመከት እንችላለን ብለዋል። ርዕስ አንቀጹ ሐትታውን ሲደመድም፣ ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ በፕሮግራማችን መግቢያ በኦሮሚያ ክልል ምስራቅ ወለጋ ዞን ኪረሙና አንገር ጉቴ ወረዳዎች ውስጥ ከህዳር 9 ጀምሮ እየተፈጸሙ ነው በተባሉ ጥቃቶች ቁጥሩ የበዛ ሰው መገደሉንና በሺዎች የሚቆጠሩ መፈናቀላቸውን ነዋሪዎች ለአሜሪካ ድምጽ መናገራቸውን አስተዋውቀን ነበር። በዚህ ዙሪያ ዘጋቢዎቻችን ከተለያየ ቦታ ያጠናቀሩት ዘገባ ለዛሬ ምሽት አልደረሰም። ለዚህ ይቅርታ እንጠይቃለን። በነገው ምሽት ግን በስፋት እንመለስበታለን። በዚሁ ፕሮግራማችንን እናጠና እንጠናቀቃለን። በነገው ሁለት እንገናኝ። ሰላም፣ ደህና እደሩ።